ማህደረ ዜና። የዋሽንግተን ብራስልስ ጥብቅ ወዳጆች የሪያድ ዶሃ አማን ኤርቤል ታማኞቻቸውን አስቀድመው የቴህራን ደማስቆ ጠላቶቻቸውን እየወጉ እያስወጉ፣ ደግሞ በተቃራኒው ከቴህራን ደማስቆ ጠላቶቻቸው ጋር እንደ ወዳጅ ባንድ አብረው አይሲስን ይወጋሉ። ተቃራኒዎችን እንደ ጠላት እያዋጋም እንደ ወዳጅ ባሳብረው ጦርነት አልተካፈለችም እንዳትባል ተዋጊዎችን እየረዳች ተካፍላለች እንዳይባል ደግሞ ጦር አላዘምትም እንዳለች ስታቅማማ የነበረች አንድ የአካባቢው ሀገር ነበረች። ቱርክ ባለፈው ሳምንት ግራጋቢ መርሃን ቀይራም ከግራጋቢው ጦርነት በሁለት ተቃራኒ ግንባር ተሞጀረች። የቱርክ እርምጃ መነሻም፣ ታሪካዊ ዳራው ማጣቀሻም፣ ግራጋቢው የኃይል አሰላለፍ መድረሻችን ነው። ለፍታም አብራችሁን ቆዩ። የቀድሞ የዩናይትድ ስቴትስ ፕሬዚደንት ጆርጅ ደብልዩ ቡሽ እንደ ፊት አውራሪ፣ ያኔው የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር እንደ አጋፋሪ ኢራቅን ሲወሩም አንድ የቱርክ ፖለቲከኛም ጠይቀው ነበረ። ሰዳም ሁሴን በእርግጥ ከስልጣን ይወገዳሉ፣ ግን አዲሱ ሎውሬንስ ማን ይሆን? ብለው ጅላቢያም ጥምጣም ቁራቸውን ለብሰው ሴሞ ወይም ጎራዴያቸውን ታጥቀው አረብኛውን ሲያንቆረቆሩት አረብ፣ ሱፍ ከራባት ለብሰው በእንግሊዘኛ ነገር ሲቆላለፉ ዲፕሎማት፣ ሸሚዝ ቁምጣቸውን አጥልቀው መሬት ሲቆፍሩ ደግሞ የስነ እብን ወይም አርኪዮሎጂ ተመራማሪ፣ የጦር መለዮ ማዕረጋቸውን ሲያጠልቁ ሻምበል ይመስሉ ነበር ሰውየው። ቶማስ ኤድዋርድ ሎረንስ ወይም ሎረንስ አረቢያ ሁሉንም ነበሩ። ከሁሉም በላይ ብሪታንያዊ ነበሩ። ታላቋ ብሪታንያ መካከለኛው ምስራቅን በተለይም ዛሬ እስራኤል፣ ፍልስጤም፣ ዮርዳኖስ፣ ሶሪያም፣ ሳውዲ አረቢያ፣ ኢራቅ ተብለው የሚጠሩትን ሀገራት ከቱርኮች እጅ ፈልቅቃ ለመውሰድ ለነበራት የረጅም ጊዜ እቅድ ገቢራዊነት አረቦችን ከጎኗ ያሰለፉ ብልጣብልጥ ሰላይ፣ በሳል ዲፕሎማት፣ የጦር መኮንን፣ አርኪኦሎጂስትም ነበሩ። በሎሬንስ አግባቢነት ከብሪታንያ ቅኝ ገዢ ጦር ጋር የዘመተው የአረብና የኩርዶች ጦር የቱርክን ጦር በየስፍራው ሲገዘግዝ ቆይቶም ጥቅምት 1918 ዘመኑ በሙሉ እንደ ጎርጎርሳውያኑ አቆጣጠር ነው። ደማስቆን ሲቆጣጠር የአረብ ቱርኮች ጠብ ከረረ። በአንጻሩም የብሪታንያ አረቦች ወዳጅነት ሰመረ። የዛኑ ያክል የፍልስጤምና የኩርድ ሕዝብ የነጻነት ህልምም ቢያንስ እስከ ዛሬ በነነ። አረቦችን ከቱርክ ቀምቶ ለብሪታንያ በብሪታንያ በኩል ለዩናይትድ ስቴትስ ያስረከበው ጦርነት ባበቃ በ85ኛ ዓመቱ በ2003 የቱርኩ ፖለቲከኛ እንደ ዘበት የወረወሩት ጥያቄ እስካሁን ቀጥተኛ መልስ በርግጥ አላገኘም። መልክቱ ግን ኢራቅን ከኢራቃዊው ገዢ ቀምቶ ለዋሽንግተኖች ለማስረከብ አረብን ሃይማኖት፣ ባህል ከሚጋሩት ቱርኮች ቀምቶ ለብሪታንያዎች በብሪታንያ በኩል ለአሜሪካኖች ያስረከበውን አይነት ሴራን የሚያቀነባብረው ማን ነው የሚል ነበረ። በርግጥ አናውቅም የዋሽንግተንና የለንደን መሪዎች በ2003 ኢራቅ ላይ የለኮሱት ጦርነት ግን እስከ ያኔ አረብን ከኩርድ ሱኒን ከሺዓ ክርስቲያንን ከያዚድ ቀይጣ ታኖር የነበረችውን ሀብታም ስልታዊት ታሪካዊት ሀገርን የአሸባሪዎች መፈልፈያ የሽብር ቋት የልቂት አብነት እንዳደረጋት መቀጠሉ ግልጽ ነው። የኢራቅ ውድመት፣ አንድነቷ መሸራረፍ የጀመረበት ስምንተኛ ዓመት ሲዘከር ሶሪያ ላይ የተቀጣጠለው የእልቂት ቋያ በበኩሉም የመካከለኛው ምስራቅን ሌላ የታሪክ ቋት የእውቀት ስልጣኔ ምድር የአረብ ብሔረተኞችን መብቀያ ሀገር ከትቢያ የቀየጣት ነው። ሶሪያን ከምና ጀምሮ ዓለም አቀፍ አሸባሪነቱ ዕለት በዕለት የሚዘገብበት የኢራቅና የሱሪያ እስላማዊ መንግስት አይሲስ በእንግሊዝኛ ምህፃሩ የፕሬዚደንት በሽር አልአሰድን መንግስት ያስወግዳል በሚል እምነት በቀጥታ ይሁን በተዘዋዋሪ በማወቅ ይሁን ባለማወቅ ከሪያድ ዶሃዎች ገንዘብ ከአንካራ ማሰልጠኛ ምድር ከምዕራባውያን ዲፕሎማሲናም የጦር ሜዳ ቁሳቁስ መሳሪያ ያገኛል ይባል ነበረም። ቡድኑ የረዳቶቹን ዜጎችና ወዳጆች መናደፍ ሲጀምር ግን በይድረስ ይድረስ የተደራጀው ተዘዋዋሪ ትብብር በተቃራኒ ጎራ ይሾር ያዘ። ዩናይትድ ስቴትስ ምዕራቡን ዓለም አስተባብራ አሸባሪውን ቡድን በጀት መደብደብ ከጀመረችበት ጊዜ አምና ጀምሮ ቱርክ እንደ አብዛኛው ዓለም በተለይም እንደ ሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባልነቷም ድጋፏን አልነፈገችም። ድጋፏ ግን የአንካራ ዩኒቨርስቲ የፖለቲካ አጥኚ ሁሴን ባጌቺ እንደሚሉት በማለዘብ መርህ ላይ የተመሰረተ ነበረ። ዲ ሬጊሩንግ ሀት እርክሌርት አይሲስ ምፍን ሲስ ኦፊሲኤል ሬጊሩንግስ ፖሊቲክ ዛይት የቱርክ መንግስት አይሲስን እንደሚወጋ አስታውቋል። ይህ በምዕራባውያንና በኔቶ ዘንድ ላለፈው አንድ ዓመት በግልጽ የሚታወቅ የቱርክ መንግስት መርህ ነው። ይሁንና በተጨባጭ ቱርክ ባለፉት ሁለት ዓመታት የምትከተለው የማለዘብ መርህ ነው። ምክንያቱም አይሲስ 49 የቱርክ ዲፕሎማቶችን ከ100 ቀናት በላይ አግቶ ነበርና በዚህ ምክንያት ቱርክ አስቸጋሪ ሁኔታ ውስጥ ነበረች። ይሁንና ዲፕሎማቶቹ ከተለቀቁ በኋላ የቱርክ ጸረ አይሲስ አቋም በጣም ብርሃን ተጠናቅቷል። የአንካራ መሪዎች አይሲስን በመውጋትና ባለመውጋት መሃል በተቃረጡበት መሃል የደማስቆ ገዢዎችን ለማስወገድ የሚደረገውን ውጊያ ከመደገፍ ግን አልቦዘኑም ነበረ። የረጅም ጊዜ ጠላታቸውን የኩርድ ሰራተኞች ፓርቲ ፒኬኬ በኩርድኛ ምህፃሩ ሲሆን በድርድር ካልሆነም በኃይል የነፍጥ ውጊያውን ለማስቆም መጣራቸውንም አላቋረጡም። በቅርቡ ቱርክ በተደረገው ምርጫ ፒኬኬን ይደግፋል ተብሎ የሚታማው የቱርክ ኩርዶች ፓርቲ ያልተጠበቀ ድጋፍ ማግኘቱ ምዕራባውያን ለኢራቅና ለሶሪያ ኩርዶች በሚሰጡት ሁለንተናዊ ድጋፍ ላይ ሲታከል የኩርድ ነፃነት አቀንቃኞችን የሚያነቃቃ አይነት ነበር የሆነው። የቱርክ መንግስትና ከ1980ዎቹ መጀመሪያ ጀምሮ በደማስቆና በባግዳድ ገዢዎች እየተረዳም ቱርክን የሚወጋው ፒኬኬ ለሶስት ዓመታት ያደረጉትን ድርድር በምርጫው ማግስት ሲያፈርሱም ከኢራቅ ኩርዶች የተሰማው የአንካራ መሪዎች አያሰጋም ማለት ሲበዛ አጠራጣሪ ነው። ከ1990 ዎቹ አጋማሽ ጀምሮ በምዕራባውያን መንግስታት ድጋፍ ሰሜን ኢራቅ ከኤርቤላ ላይ መንግስት አከል አስተዳደር የመሰረቱት የመስዑድ ባርዛኒ ማስጠንቀቂያ ደግሞ ጌታዋን የተማመነች የሚያሰኝ ከጠንካራ ሀገር መሪ ያልተናነሰ ነበረ። ቱርክ የሰላም ስምምነት ሐሳብ አቅርባ ፒኬኬ ሐሳቡን ውድቅ ካደረገው ፒኬኬን ለመቃወም ዝግጁዎች ነን። ቱርክ ፒኬኬን ለማጥፋት በሚል በእኛ ላይ ጥቃት ከሰነዘረች ግን እራሳችንን ለመከላከል ዝግጁዎች ነን። በዚህ መሃል ነበር የአይሲስ አባል እንደሆነ የታመነ አንድ አጥፍቶ ጠፊ ቱርክን ከሶሪያ ጋር በሚያዋስነው የድንበር ከተማም 32 የቱርክ ዜጎችን አጥፍቶ የጠፋው ዛሬም ሁለት ሳምንቱ እርምጃው አንካራ ከጦርነቱ እንድትገባ ለምዕራባውያን ግፊት እጇን እንድትሰጥም ጥሩ ምክንያት ነው የሆነው። ይሁንና የአንካራ መሪዎች ለዘላቂ ጥቅማቸው የሚበጀውን ሳያሰላስሉም ተንደርድረው ከጦርነቱ አልተሞጀሩም። የቱርክ ባለሥልጣናት ፒኬኬን ለመቅጣት የኃይል እርምጃ ቢወስዱም ምዕራባውያን ወዳጆቻቸው እንዳይንጫጩ በተለይ ከዋሽንግተኖች መተማመኛ መያዝ ነበረባቸው። አንካራዎች የሁለት ግንባር ዘመቻ ለማወጅ እንዲመቻቸው የፒኬኬ ሸማቂዎችም ሳይተባበሯቸው አልቀረም ቢያንስ በተዘዋዋሪ ኢራቅ የመሸጉት የቡድኑ ታጣቂዎች አፈነዱት በተባለ ቦምብ ሶስት የቱርክ ወታደሮች ተገደሉ። ግድያው ለቱርኩ ፕሬዚዳንት ለሬሴፕ ጠይብ ኤርዶሃን ሳይደግስ አይጣላም አይነት ነበረ። ብሔራዊ ጸጥታችንንና ወንድማዊ አንድነታችንን ከሚያጠቁ ኃይላት ጋር የሰላም ድርድር መቀጠል አይቻልም። ወትሮም የፈረሰው ድርድር ሙሉ በሙሉ ተቋረጠ። ጦርነቱም ቀጠለ። የቱርክ የጦር ጀቶች ኩርዶችን ለመምታት ወደ ሰሜን ኢራቅ፣ አይሲስን ለመውጋት ወደ ሶሪያ የከንፉ ያዙ የቱርክ መንግሥት በኩርዶች ላይ የከፈተውን ጥቃት አቋርጦ ድርድሩን እንዲቀጥል ጀርመንና አንዳንድ የአውሮፓ መንግሥታት መጠየቃቸው አልቀረም። ዩናይትድ ስቴትስ ግን የቱርክን እርምጃ ደግፋለች። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ዲፕሎማቶችም ባለፈው ማክሰኞ ባደረጉት ስብሰባ የቱርክን እርምጃ ደግፈዋል። ዋና ጸሐፊ የንስ ስቶልተንበርግ ከተባባሪያችን ቱርክ ጎን በጽናት እንቆማለን ነው ያሉት ስ ቱርክ ደጃፍ ላይና ኔቶ ድንበር አጠገብ ስላለው አለመረጋጋት ለመነጋገር ዛሬ መሰብሰባችን ተገቢ ነው። ኔቶ ሁኔታውን በቅርብ እየተከታተለ ነው። ከአባላችን ቱርክ ጎን በጽናት እንቆማለን። ፒኬኬ ጀርመንን ለመሳሰሉ ሀገራት አሸባሪ ድርጅት ነው። ጀርመንን ጨምሮ ምዕራባውያን መንግስታት አይሲስን በምድር የሚወጉትን የኢራቅና የሶሪያ ኩርዶችን በቀጥታ የቱርክ ኩርዶችን ደግሞ በተዘዋዋሪ ያስጣጥቃሉ። ምዕራባውያን መንግስታት፣ ቱርክና አረቦች የደማስቆ ገዢዎችን የሚወጉ አማጽያንን ይደግፋሉ። አይሲስም የደማስቆ ገዢዎችን ይወጋል። ሁሉም ጸረ ደማስቆ ናቸው ማለት ነው። የባግዳድ ገዢዎች የሰዳም ሁሴንን ቤተ መንግሥት የተረከቡት ከዋሽንግተኖች ነው። ዋሽንግተን የተህራን ጠላት ናት። የባግዳድ ገዢዎች የተህራን በተህራን በኩል የደማስቆ ወዳጆች ናቸው። ዋሽንግተን፣ ብራስልስ፣ የአረብ ነገስታት፣ አንካራ፣ ተህራን፣ ደማስቆ፣ ባግዳድ፣ ሒዝቡላህ፣ ኩርዶች አይሲስን ይወጋሉ። እዚህ ጋር ሁሉም የአይሲስ ጠላት ናቸው ማለት ነው። አንካራ ኩርዶችን ትወጋለች። ዋሽንግተን፣ ብራስልስ፣ አረቦች ኩርዶችን ያስታጥቃሉ። የተሳከረ ጦርነት ግን ሚሊዮኖችን የሚፈጅ ሚሊዮኖችን የሚያሰድድ ማብቂያው የማይታወቅ ጦርነት። ነጋሽ መሐመድ ነኝ። እስኪ ችር ያሰማን።